የታወቀው የአሜሪካዊ ቱጃር ቢል ጌትስ እና ሜሊንዳ በጎ አድራጎት ድርጅት ከ60 በላይ የሆኑ ባለሙያዎቹ በኢትዮጵያ ጉብኝት እያደረጉ ይገኛሉ። በድርጅቱ ድጋፍ በመከናወን ያሉትን የልማት ተግባራት ለሁለት ቀናት የሚጎበኙ መሆኑን በሸራተን ሆቴል መግለጫ ሰጥተዋል። በግብርናው እና በጤናው ዘርፍ እርዳታ እያደረገ ያለው ይህ የበጎ አድራጎት ድርጅት በስነ ጤናው አኳያ ለቀጣዩ የስድስት ዓመታት የሰባት መቶ ሰባ ስድስት ሚሊዮን ዶላር ድጋፍ እንደሚያደርግ ከወዲሁ አብሥረዋል እስከዚህ እለት ግን ካደረገው የድጐማ ውጤቱ ምን ይመስላል ለሚለው ለዶችቬሌ ቃለመጠይቅ የሰጡት የቢልጌትስ እና ሜሊንዳ በጎ አድራጎት ድርጅት ፕሬዚዳንቱ ማርክ ሱዚማን ናቸው Yes, so we do multiple assessments all the time. So በየጊዜው በርካታ የውጤቶችን ክትትል እናደርጋለን። አንድ ጊዜ በየአመቱ እና በየስድስት ወራቱ ግምገማውን እናካሄዳለን። የክትባት መድኃኒቶች ስርጭት፣ የእህል ዘርፍ እጥረት ላጋጠማቸው ገበሬዎች የሚታደለውን በመሳሰሉት ለምናደርገው የድጋፋችን ውጤት ምን ይመስላል የሚለውን የተመለከትናቸው ጉዳዮች ናቸው። የክትባቱስ ተግባር ምን ውጤት አስመልክቷል የሚለውን ሁሉ ተመልክተነዋል። የበጎ አድራጎት ድርጅታችን ብቻውንም ሆነ ከሌሎች አካላት ጋር በመተባበር እየሰራን ያለነውን ሁሉ በቅርብ ክትትል ያደረግንበት ነው። ከመንግስት ጭምር ጋር የምንሰራውን በማየት ወደፊቱም እየተሻሻለ በሚሄደው with other donors, with the government, but the whole nature of our project is built around to measure and learn from our impact so we can constantly improve. <laughs> ፋውንዴሽኑ ኢትዮጵያ ውስጥ ላለፉት አስራ አምስት አመታት በጤናና በእርሻ ሴክተር ላይ ሲሰራ ቆይቷል። አብዛኛውን ከአሜሪካን ሀገር ሆነን በፓርትነሮች በኩል ነበር የምንሰራው ግን ፋውንዴሽኑ ራሱ ቢሮ ኖሮት፣ ከመንግስት ከሌሎች ዲቨለፕመንት ፓርትነሮች ጋር ቀረብ ብሎ መስራቱ የበለጠ ውጤት ሊያመጣ ይችላል ከሚል አስተሳሰብ ነው ቢሮ የከፈት ነው። እና ባለፉት ሁለት ሶስት አመታት ያየ ነውም ይሄንኑ ነው። ከተለያዩ ጋሮቻችን ጋር የጠበቀ ግንኙነት አለን። ያ ግንኙነት ደግሞ እኛም ኢንቨስት የምናደረግባቸው ኤሪያዎች ላይ የበለጠ ጠንከር ያለ ድጋፍ እንድናደረግ ረድቶናል ብለን እንገምታለን። በአሁኑ ጊዜ በበርካታ አካባቢዎች የምግብ እጥረት እንዳለ በሰፊ ተነግሯል። የእናንተን መሰል ድርጅቶች በፖሊሲ ቀረጻ ላይ የምትሳተፉ ባይሆንም ይህንን መሰል ተደጋጋሚ ሁኔታን ለመታደግ ድርጅታችሁ ምንም ግንዛቤ ጨብጧል ለሚለው እንግዲህ እርሻ ውጤታማ እንዴት ነው የሚሆነው? ማለት አሁን ያለውን ውጤታማነትን መጀመሪያ ሬኮግናይዝ ማድረግ ያስፈልጋል። ወደ ኋላ ሄደን ከተመለከትነው የኢትዮጵያ ግብርናው ሴክተር ዘጠኝ ፐርሰንት ወይ ከዛ በላይ በየአመቱ ያደገበት ሁኔታ ነው ያለው። ፖፑሌሽናችንን በደንብ እየጨመረ ነው። የዌዘሩ ደግሞ የበለጠ ኢምፓክት እያመጣ አንዳንድ ኤክስፐርቶች እንደሚሉት ይሄ አሁን ኤክስፔሪንስ እያደረግን ያለ ነው። ምናልባት በኢትዮጵያ ሂስትሪ ውስጥ ታይቶ የማያውቅ አይነት ድራውት ነው። ነገር ግን ከዚህ በፊት እንደነበረው የብዙ ሰዎች ህይወት የሚጠፋበት ወይም የሚያልቅበት ሁኔታ አይደለም። ጌታቸው ተድላ ኃይለ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ